እንደምናመሻችሁ የጋቢና ቪ አድማጮች የዛሬ እረቡ ህዳር 24 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የኢትዮጵያ ሰባዊ መብት ኮሚሽንና ሌሎች ኢትዮጵያን የሰብአዊ መብት ድርጅቶች ዓለም አቀፍ የሰብአዊ መብት ቀንን ለመጀመሪያ ጊዜ በጋራ ሊያከብሩ ነው። የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው። የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን። የኮሚሽኑ ኮሚሽነር ዳንኤል በቀለ እና የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሃ መኮንንን የሰማችሁት። ዘገባ ይኖረናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጅናቸውን ዘገባዎች ትሰማላችሁ። ፕሮግራሙን በመምራት አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። በቅድሚያ ግን አጫጭር ዜናዎችን እናሰማችኋለን። ለአጫጭር ዜናዎቹ ተመልሰናል። የአማራ ክልል ጠቅላይ ፍርድ ቤት የአቶ በረከት ስምኦንና የአቶ ታደሰ ካሳን የመከላከያ ምስክሮች ለመስማት የተሰየመ ቢሆንም አንደኛና ሁለተኛ ተከሳሽ የሰነድና የሰው ምስክሮች ባለማቅረባቸው ለሌላ ጊዜ እንዲቀርቡ ትዕዛዝ ሰጥተዋል። የእነ አቶ በረከት ጠበቃ በተለይ አስፈላጊ የሆኑ የመከላከያ ሰነዶች ለዛሬው የፍርድ ቤት ውሎ መድረስ ስላልቻሉ ከቀጣዩ ቀጠሮው ቀን በፊት እንድናቀርብ ይፈቀድልን ሲሉ ፍርድ ቤቱን ጠይቀዋል። አቃቢ ሕግ የተሰጠው ምክንያት ተቀባይነት የለውም በማለት ቅሬታ ቢያቀርብም በአጭር ጊዜ ሰነዶቹን የሚያቀርቡ ከሆነ እንደማይቃወም ተናግረዋል። የሦስተኛ ተከሳሽ ዳንኤል ግዛው ጠበቃ ባለመቶ ሐምሳ ገጽ የሰነድ ምስክርና ካሉት ስድስት የሰው ምስክሮች መካከል ሦስቱን አቅርበው የመከላከያ ምስክሮቹን ለማሰማት ቢሞክሩም አቃቤ ህግ ምስክሮቹ በአንድ ላይ መቅረብ አለባቸው፣ ምክንያቱም ዛሬ የተገኙና ያልተገኙ ምስክሮች ተናበው ምስክርነት ስለሚሰጡና ፍትህን ሊያዛቡ ይችላል በሚሉ በሚል ተከራክሯል። የተከሳሹ ጠበቃ የአቃቤ ህግን ክርክር ባቀበሉ ባቀበሉበት ፍርድ ቤቱ በአብላጫ ድምፅ የሦስተኛ ተከሳሽ የመከላከያ ምስክሮችን በአንድ ላይ እንዲገኙ በሚል ትእዛዝ ሰጥተዋል። ዘገባውን የላከችልን አስቴር ምስጋና ውናት ከባህር ዳር። የሱዳን መንግስት ትላንት ዋና ከተማዋ ካርቱም በሚገኝ ፋብሪካ ቢያንስ ሀያ ሶስት ሰው ስለገደለው ፍንዳታ ምርመራ እንዲከፈት አዟል። ሌሎች ብዛት ያላቸው ሰዎች ተጎድተዋል። ለመጀመሪያ ላይ በወጡ ዘገባዎች መሰረት ጋዝ የጫነ መኪና ላይ በደረሰ ቃጠሎ ነው ፍንዳታው የደረሰው። ሱዳን ውስጥ በቅርብ ወራት በኢንዱስትሪዎች ላይ ተደጋጋሚ አደጋ እየደረሰ መሆኑም ተስተውሏል። መነሾው የጤናና የደህንነት ደንቦች ደካማነት ነው የሚል ስጋትን ጨምሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሥልጣን መሰናበት ሊያስከትል በሚችል ጥፋት በምክር ቤት እንዲከሰሱ ግፊት እያደረጉ ያሉ ዲሞክራቶች ወደ ቀጣይ ምዕራፍ ተራምደዋል። የዩናይትድ ስቴትስ መሥራች አባቶች ፕሬዚዳንት በምክር ቤት ተከሶ ከሥልጣን ሊወገድ ይችላል የሚል ውሳኔ ላይ ሲደርሱ ምን አስበው እንደሆነ ዛሬ ከአራት የሕገ መንግሥት ምሁራን ጋር ይደመጣሉ። የተወካዮች ምክር ቤት የፍትህ ኮሚቴ ብዙሀን ዲሞክራቶች ፕሬዝዳንቱ በመጪው ምርጫ ከሚፎካከሯቸው ዋና ዋና የዲሞክራቲክ ፓርቲው እጩዎች አንዱ የሆኑት የቀድሞውን ምክትል ፕሬዝዳንት ጆ ባይደንን እንዲመረምሩ የዩክሬን መሪ በመጫን ስልጣናቸውን ያላግባብ ተጠቅመዋል የሚለውን ክሳቸውን እንዲያጠናክሩላቸው ሶስት ምሁራንን ጋብዘዋል። ወደ ሌላ ዜና ስናልፍ የሰሜን አትላንቲክ ቃል ኪዳን ሀገሮች የድርጅታቸውን ኔቶን ሰባኛ ዓመት በዓል ለማክበር ትላንት ያካሄዱት ጉባኤ በከባድ ሁኔታ ተጀምሯል የዩናይትድ ስቴትስ የፈረንሳይና የቱርክ መሪዎች ለድርጅቶቹ የሚዋጣው የገንዘብ ድርሻ ና የወደፊቱ የውህደቱ አካሄድን በሚመለከት ተጋጭተዋል። ጉባኤው በኦፊሳላዊ መንገድ ለንደን ውስጥ የተከፈተው ዛሬ ነው ትልቁ ችግር ሊሆን የሚችለው በድርጅት ውስጥ ያለውን ውጥረት የማርገብ ጉዳይ ነው ሲል የአሜሪካ ድምጽ ዘጋቢ ሄነሪ ሪጅዌል ከለንደን በላከው ዘገባ አድርሶናል አድማጮቻችን ለአሁን ያሉን አጫጭር ዘገባዎች ይህንን ይመስላሉ። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋግራለን። የጋቢና ጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ቀዳሚው ርዕሳችንን እናስደምጣችሁ። በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ የሚታየው የፖለቲካ ቀውስ እንደሆነ በኢትዮጵያ የሰብአዊ መብቶች ኮሚሽነር ተናገሩ። ተጠያቂነትን ማረጋገጥ የሀገሪቱን ሰብአዊ መብቶች አያያዝ ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ድንጋጌዎች ይፋ የተደረገበት እንደ አውሮፓውያን አቆጣጠር ዲሴምበር 10 1948 ዓ ም እለትን በማስመልከት የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያን የሰብአዊ መብቶች ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቋል። መለስካቸው አመሃ ቀጣዩን ዝርዝር ልኮልናል። በመላው ዓለም በየዓመቱ የሚከበረውን የሰብአዊ መብቶች ቀን በተመለከተ ከሌሎች አገር በቀል የሰብአዊ መብቶች ተሟጋቾች ድርጅቶች ጋር በአንድነት ጋዜጣዊ መግለጫ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ እንዳሉት ዛሬ በኢትዮጵያ ውስጥ የሚታየው የሰብአዊ መብት አያያዝ ሁኔታ የተሻለ ነው ብለው ያምናሉ። የሀገሪቱ ፖለቲካዊ የለውጥ ምዕራፍ ተከፍቷል በሚለው ጉዳይ ያለውን የሀሳብ ልዩነት እንደሚያከብሩ የገለጹት ኮሚሽነር በሳቸው እምነት ግን ይህ የለውጥ ጅማሬ እንዳለና በዚህም ምክንያት በአጠቃላይ አነጋገር የሀገሪቱ የሰብአዊ መብቶች አያያዝም ተሻሽሏል ብለዋል። ያ ማለት ግን የሰብአዊ መብቶች ችግሮች ሁሉ ተፈተዋል ማለት እንዳልሆነም አስረድተዋል። እንዲያውም በአንዳንድ ሁኔታዎች አሳሳቢ የሚባልና የሰብአዊ መብት ቀውስ ሊባል የሚችልም ችግር እንዳለ አስገንዝበዋል። ይህ ከምን ጋር እንደሚገናኝም አብራርተዋል። አብዛኛው አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰብአዊ መብት ቀውስ ከግጭቶች ጋር በተያያዘ የሚፈጠር ነው። በግጭቶች ውስጥ የሚፈጠረው የሰው ሕይወት መጥፋት፣ የንብረት መውደም፣ የሰዎች መፈናቀል፣ የአካል ጉዳት መድረስ የመሳሰለው ዋነኛው አሳሳቢ የሀገራችን የሰብአዊ መብት ቀውስ እሱ ይመስለኛል። ሌሎች ብዙ የሰብአዊ መብት ችግሮች አሉ፣ ግን ዋነኛው ይሄ ነው። ይህ የሰብአዊ መብት ቀውስ ደግሞ ከዚህ በፊትም በተለያየ አጋጣሚ በተደጋጋሚ ለማስረዳት እንደሞከርኩት በመሰረቱ የፖለቲካ ቀውሳችን ውጤት ነው ብዬ ነው የማምነው እና የፖለቲካ ቀውሱ መፍትሄ ባለማግኘቱ የተነሳ የተፈጠረ ችግር ነው። ስለዚህ ችግሩን ከስሩ ለመፍታት ፖለቲካዊ መፍትሄ ነው የሚያስፈልገውና ከዚህ አንጻር ሀሳቦች ስናስተላልፍ ቆይተን ነበረ። ይሁንና በዚህ ግጭቶች በየቦታው በሚቀሰቀሱበት ወቅት እንኳ ቢሆን ወንጀል የፈጸሙ ሰዎችን የህግ ተጠያቂ ማድረግ እጅግ አስፈላጊ ነው ሲሉ በአጽንኦት አሳስበዋል። በማናቸውም ደረጃ በየትኛውም አይነት የሰብአዊ መብት ጥሰት ውስጥ ተጠያቂ የሚሆኑ ሰዎች ተጠያቂነትን ማረጋገጥ ካልጀመርን ካላረጋገጥን የማያቋርጥ አዙሪት ውስጥ ነው የምንቀጥለው እንደቀደመው ታሪካችን ማለት ነው። ስለዚህ ይሄ ተጠያቂነት ማረጋገጥ ወይም አካውንተብሊቲ የምንለው በእንግሊዝኛ በጣም በጣም መሰረታዊ ነገር ይመስለኛልና ከዚህ አንጻር አጥጋቢ አይደል፣ እርምጃዎቻችን እና ተጠያቂነትን ከማረጋገጥ አንጻር ብዙ መሰራት የሚገባው ስራ አለ ግጥ የምረዳው ነገር ምንድነው ነው የኢትዮጵያ ሕግ አስፈጻሚ አካላት በተለይ ፖሊስና ቃቤ ሕግ በጣም ውስን በሆነ የሰውና ፋይናንስ አቅም የሚሰሩ ስለሆነ እንቅስቃሴያቸው ትንሽ በሚፈለገው ፍጥነት አለመሆኑን እረዳለውኝ፣ ግን ተጠያቂነትን በማረጋገጥ ረገድ ብዙ ስራ መስራት ይጠበቅብናል። ለሰባ አንደኛ ጊዜ ዘንድሮ በዓለም አቀፍ ደረጃ ህዳር 30 ቀን ወይንም ዲሰምበር አስር ቀን የሚከበረውን የዓለም አቀፍ የሰብአዊ መብቶች ቀን በተመለከተም ኮሚሽነሩ ለጋዜጠኞች ዝርዝር ማብራሪያ ሰጥተዋል። ይህ በዓል በኢትዮጵያ የሚከበረው ወጣትነት ሰላምና ለሰብአዊ መብቶች መከበር በሚል መሪ ቃለው ከዚህም ጋር ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶቹ፣ እድሎቹና ስኬቶች በሚል ርዕስ የውይይት ጽሑፍ እንደሚቀርብ ታውቋል። በኢትዮጵያ የዘንድሮውን የዓለም አቀፍ ሰብአዊ መብቶች ቀን ሲከበር ልዩ የሚያደርገውንም ኮሚሽነር ዳንኤል አብራርተዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው። ከዚህ በፊት ኮሚሽኑ ከሲቪል ማህበረሰብ ድርጅቶች ጋር የነበረው ግንኙነት መልካም አልነበረም። አሁን ግን ሀገራችን ውስጥ በተፈጠረው አዲስ የለውጥ ምዕራፍ ይህን የመሰለ በዓል ብቻ ሳይሆን በአጠቃላይ የሰብአዊ መብት ስራም የሲቪል ማህበረሰብ ድርጅቶችና የሰብአዊ መብት ኮሚሽን በአንድ መንፈስ በመተባበር በአጋርነት በመተጋገዝ ልንሰራው የሚገባ ስራ ነው ብለን ስለምናምን አንድም የዚህ ምሳሌያዊ መገለጫ ይሆናል በሚል ነው ይህንን በዓል በአንድነት ለማክበር ዝግጅት እያደረግን ያለ ነው። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዲሬክተር አቶ አምሃ መኮንንም በዚህ ጉዳይ ላይ የራሳቸውን አስተያየት ሰጥተው ነበር። ኮሚሽነርም እንደገለጹት ባለፉት ዘመናት ብዙ መሆን የማይገባቸው ሁኔታዎች ነበሩ። ከዚህ ውስጥ አንዱ በኮሚሽኑና በገለልተኛ ወይም የሰብአዊ መብት ተቋማዎች መካከል ያለው ግንኙነት ላይ በጣም ሰፊ ክፍተት ነበረ። ለውጡ ከመጣ በኋላ በእኛም በኩል ከኮሚሽኑ ጋር ተቀራርበን ለመስራት ፍላጎት ነበረን፣ ዝግጅትም እያደረግን ነበረ። አሁን ግን ያው ኮሚሽኑ ተነሳሽነቱን ወስዶ በርካታ የሚባሉ በተለይ ከለውጡም በኋላ የተቋቋሙ የሰብአዊ መብት ድርጅቶችም ተጋብዘው በቀጣይ አብረን እንዴት እንደምንሰራ የተነጋገርንበት ሁኔታ አለ። እንግዲህ አንዱ ከዛ ውስጥ የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን። ይህን ጋዜጣዊ መግለጫ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ የህግ ባለሙያዎች ለሰብአዊ መብቶች የኢትዮጵያ የሰብአዊ መብቶች ድርጅት ኅብረትና የኢትዮጵያ ሰብአዊ መብቶች ጉባኤ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባችን እናልፋለን። በመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑክ ከአሜሪካ ወታደራዊ አመራሮች ጋር እየተወያየ ይገኛል። ለዚህ ውይይት ኢትዮጵያን ወክለው የተገኙት የመከላከያ ሚኒስትሩ አቶ ለማ መገርሳና የጦር ኃይሎች ኢታ ማዦር ሹም ጀኔራል አደም መሀመድ ሲሆኑ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋም ተቀላቅለዋቸዋል። ይህንን ዜና በትዊተር ገጻቸው ያጋሩትን አምባሳደር ፍጹም አረጋ ስለ ውይይቱ ጠይቀናቸው ነበረ። ውይይቱ ከዚህ ቀደም በኢትዮጵያና በአሜሪካን መካከል የሁለትዮሽ የመከላከያ ትብብር ለማጠናከር የተጀመረ ውይይት ቀጣይ ክፍል መሆኑን ነግረውናል። ጽዮን ግርማነች ያነጋገረቻቸው ምላሽ ከሚሰጡበት ይጀምራሉ። እንግዲህ የተገኙት በፎቶግራፍ ላይ እንደተመለከታችኋቸው በአሜሪካም በኩል በኢትዮጵያም በኩል ከፍተኛ የመንግስት ኃላፊዎች ናቸው። እንዲሁም መኮንኖች፣ ጀነራል ማዕረግ ባለሌሎች ማዕረጎች የሆኑ የመከላከያ የሁለቱም አካላት አመራሮች ናቸው። የነበረው ውይይት ያው ካሁን በፊት በሁለቱ ሀገሮች መካከል የተለያዩ የመከላከያ ትብብሮች እየተካሄዱ እንደቆዩ ይታወሳል። ለምሳሌ ባለፈው ዓመትም ተመሳሳይ ምክክር አዲስ አበባ ላይ ተደርጎ ነበር። በቅርቡ ደግሞ የአፍሪኮም የአፍሪካ ዋና እዛ ጀራል ታውሰን ወጠቅላይ ሚኒስትሩን አግኝተው በሁለቱ ሀገሮች መካከል ያሉት ትብብር ስለሚሰራበት ሁኔታ ውይይት አድርገው ነበር እና የዛ ቀጣይ የሆነ አስቀድሞ የተያዘ ፕሮግራም ነው። ስለዚህ በመጀመሪያው ቀን ውሏችን ስቴት ፓርትነርሽፕ ፕሮግራም የሚባል የናሽናል ጋርድ ፕሮግራምን የሚመለከት ውይይት ነው የተደረገው። በኢትዮጵያ በአሁኑ ሰዓት የናሽናል ጋርድ አሰራር የለ ነው። አሜሪካ የናሽናል ጋርድ የሚባል አሰራር አላት። ምን ማለት ነው? እሱን ለማብራራት ነው ናሽናል ጋርድ ማለት እንግዲህ፣ ሶስት አይነት የመከላከያ ሀይል አላቸው። አንደኛው በሙሉ ጊዜው የሙሉ የመከላከያ ሀይል ተብሎ ከሀገር ውጭ ያሉ የሀገርን ጥቃት የሚከላከል ሀይል ነው። ሁለተኛው ሪዘርቭ ወይም ተጠባባቂ ሀይል የሚባለው ነው። አስፈላጊ በሚሆን ጊዜ ከሀገር ውጭ ያለው ላይ ተሰልፎ የሚሰራ ነው። ሶስተኛው ናሽናል ጋርድ የሚሉት ነው። ይሄ በአብዛኛው እንደ ሪዘርቭም ሆኖ ሊያገለግል ይችላል። ግን የሙሉ ጊዜ ስራው ሌሎች የሲቪል ስራዎች ላይ ይሆንና ግን በዊኬንድ እና በትርፍ ጊዜው ሙያውን ይዞ የሚሊትሪውን አካል የሚቀላቀል ጀነራል ማዕረግም ጭምር ማደግ የሚችል ግን በዲስፕሊኑ የሕክምና የኢንጂነሪንግ ወይም ሌሎች ሙያዎች ያሉት መደበኛ ሀይል ነው። ስለዚህ የዚህ ጠቀሜታ አገር ውስጥ የሚፈጠሩ ችግሮች ሲኖሩ ለምሳሌ የጎርፍ፣ የሰዓት፣ የሌሎች አደጋዎች ሲያጋጥሙ ከፖሊስ ጎን ሆኖ እነዚህን ችግሮች ይቋቋም የሚኖረው እውቀት በርካታ ስለሆነ ህክምና ላይም ሊያግዝ ይችላል። እንደ ሚሊተሪ ብቻ የጸጥታው ላይ ብቻ አይደለም። የተለያዩ ቴክኒኮች ተጠቅሞ ችግሮችን በቀላሉ ቆጣጠር የሚደግፍ ሀይል ስለሆነ የዚህን ጠቀሜታ ምንነት ተረድተናል። እንግዲህ እንግዲህ ውይይቱ እየቀጠለ ነው። እንደ ስልጠና ነው ምክክር ነው ምንድን ነው? ውይይቱ ስልጠና አይደለም፣ ያው ያለውን ጠቀሜታ አይቶ መንግስት የሚወስነው ይሆናል ማለት ነው። ወደስ ያንን ለመረዳት ያው በሁለቱም በኩል በትብብር የሚሰሩ ሌሎች ጉዳዮችን በቀጣይ የሚመከረባቸው ይሆናል ማለት። በጣም አመሰግናለሁ አምባሳደር ፍጹም ካሉት ሰዓት አቀበው ስለ ጋቢና ቪዮኤ ነው በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ወደ ተከታዩ መሰናዶ እናልፋለን ህግና ፍትህ ኢትዮጵያ በታሪኳ ለመጀመሪያ ጊዜ የፌዴራል አስተዳደር ስነ ስርዓት ህግ ማርቀቋ ተሰምቷል። ህጉ የፌዴራል መንግስት መስሪያ ቤቶች ወጥ በሆነ መልኩ መመሪያዎችን እንዲያወጡ ግልጽና ተጠያቂነት የሚነበብበት ውሳኔ እንዲሰጡ መርሆችን ከማስቀመጥ አልፎ ተገልጋዮችን ከእንግልት እንደሚታደግ ህጉን የማርቀቅ ኃላፊነቱን ሲያከናውን የሰነበተው የፌዴራል ጠቅላይ አቃቤ ህግ ለአሜሪካ ድምጽ ራዲዮ አብራርቷል። ሀብታሙ ስዩ ዝርዝር ዘገባውን ያሰማናል። የፌዴራል አስፈጻሚ መስሪያ ቤቶች በሚሊዮኖች የሚቆጠሩ ኢትዮጵያንን ሕይወት የሚነኩ መመሪያዎችና ውሳኔዎችን በየጊዜው ያወጣሉ። ሆኖም የመመሪያዎቻቸውና የውሳኔዎቻቸው መርሆች ግልጽና ወጥ ባለመሆናቸው የተገልጋዮችን ሮሮ ሲፈጥሩ ሰንብተዋል። የሚሰጡት ውሳኔዎች በአንድ በኩል ከመሪዎቹ ወይም ተቋማትን ከሚመሩዎቹ እና ተቋማት ውስጥ ከሚሰሩት አስፈጻሚ አካላት ወይም ሲቪል ሰርቫንቱ ላይ የተመሰረተ ይሆናሉ። በሌላ በኩል ደግሞ ተገልጋዮቹ መረጃዎቹን ስፈልግ በአግባብና ግልጽነት በተሟላበት ያለማግኘት ችግሮች አሉ። ለአብነት ያይል መመሪያውን እንኳን ብንወስድ በርካታ ተቋማት መመሪያ ይወጣል። ነገር ግን እነዚህ መመሪያዎች ወጡ ከሚባል በስተቀር አንዱ መመሪያ በሚፈለግበት ደረጃ ለተገልጋዩ፣ አገልግሎት ለሚፈልግ አካል ግልጽ ሆኖ በዛ መጠን አገልግሎቱ ማግኘት የሚችልበት አግባብ ላይ አይቀመጡም። በሌላ በንዳሁን ደግሞ ሆን ተብሎም አንዳንደ ሆን ተብሎ የሚፈልጉትን ጉዳዮችን ለማሳካት ሲሉ በተለይ ተገልጋዮች ሁሉ ሊጎዱ በሚችሉ የአግባቦችም እንደዚህ መመሪያ የሚወጣው የሆነ ሰው የሆነ ቡድን የሆነ ግለሰብን ለመጥቀም ሲባል መመሪያ የሚወጣበት አጋጣሚዎቹ ቀላል አይደለም። በርካታ ልምዶች አሉ በዚህ ሀገር። እንደዚህ አይነት ጋር ተያዘ መሰል አስተዳደራዊ እንከኖችን ለመፍታት የሚያግዝ አስፈጻሚ አካላትም ሆነ ተገልጋዮች የሚያጣቅሱት የፌዴራል አስተዳደር የስነ ስርዓት ሕግ በማረቀቅ የሰነበተው የፌዴራል ጠቅላይ ቀቢግ የግንኙነት ኃላፊ አቶ ዝናቡ ቱኑ እንደሚሉት የፌዴራል አስተዳደር አካላት በሕግ የተሰጣቸውን ኃላፊነት በተገቢው መንገድ እንዲፈጽሙ ህጉ ይጠቅማል። የአስተዳደር ተቋማት በሕግ በሚሰጣቸው ክልናና ስልጣን የህግ አዋጭነት ተግባር የሚያከናውኑት ጉዳዮች ላይ ህጉን የሚያወጡበት ሰነ ሥርዓት እና መርሆቹ በየጊዜው እና በየቦታው የተለያየ መሆኑ ይሄ ደግሞ በክልል ተደርጎ ራሱ እንደቻለው የህግ ረቂቅ የህግ ማዕቀፍ ውስጥ እንዲካተት ለማድረግን ታስቦ የተዘጋጀ ነው። በሌላ በኩል የአስተዳደር ተቋማት በተለይ አስተዳደራ ውሳኔ የሚሰጡበት ሰና ስርዓት እና ሂደቱም ሊከተሏቸው የሚገባ መሪዎችም እንደዚህ በየተቋማቱ ባህሪ በደንብ ያልተደራጀ ወጥነት የሚቆላቸው መሆኑ ጉዳይም ትንሽ ችግር እየፈጠረ የመጣበት በዚህ የተዘበራረቀ መሆኑ ይሄ የረቂቅ አዋጅን አስፈላጊነቱ ያቁላ ዓላማም እንዳለ ተወሰደበት ሁኔታ አለ። አዲሱ ረቂቅ አዋጅ የፌዴራል አስተዳደር መስሪያ ቤቶች ተገልጋዮችን የሚመለከቱ ውሳኔዎችን ሲያስተላልፉ ማጣቀስ ያለባቸውን ወጥ ሥነ ሥርዓቶች ይዘረዝራል። መመሪያ ከማውጣታቸው በፊት ታሳቢ ማድረግ ያለባቸውን ጉዳዮች ግልጽ ያደርጋል። በመመሪያዎች ላይ ቅሬታ ያላቸው ተገልጋዮች ወደ መደበኛ ፍርድ ቤት ጉዳያቸውን ይዘው የሚያመሩበትን አካሄድም ያስቀምጣል። ሕጉ ካለው ፋይዳ አንጻር ክልሎችም ሕጉን በግዛታቸው እንደሚተገብሩት አቶ ዝናቡ ተስፋ ያደርጋሉ። የፌዴራል ተቋማት የሚባለው በተለይ ፌዴራል መንግስት የሚያደራጃቸው ሁሉም አስፈጻሚ መስሪያ ቤቶች በሙሉ የሚያመላክት ነው። በፋረግ ክልሎችን ባላቸው አግባብ አንጻር እነዚህን አዋጆችን ወስደው አዋጅ ደረጃም ስለሆነ እነሱም ወስደው የሚተገበሩበት አግባቦች ይኖራሉ። ዞሮ ዞሮ የፌዴራል የአስተዳደር ስነ ስርአት ረቂቅ አዋጅ ነው የሚሆነው። እንደዚህ ተቋማት አጠቃላይ በፌዴራል መንግስቱ በሚመራቸው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳት በሙሉ የሌለበት የለም። ሁሉንም አካላይትነት ስለዚህ አዋጁ መውጣቱ ትልቁ ፋይዳ አገልግሎት በማግኘት ረገድ ግልጽነት ተተላበሰ በሁሉም ጊዜ ያለምንም አድሎ ልዩነት፣ ተደራሽ ሊሆን በሚችል ሁኔታ እዛው ሳለ ደግሞ በሚያገኛቸው አገልግሎት ያረካ እንደሆነ መጠየቅ የሚያስችልባቸው አግባቦች እንዲኖሩ ተደርጎ የተዘጋጀ ረክታዎች ነው። ያስቆጥሮ ትልቅ ፋይር ያለው ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መመራቱም ተሰምተዋል። ኢትዮጵያ የፌዴራል ስርዓትን በህገ መንግስቷ ላይ እንደ አስተዳደራዊ መዋቅር ካወጀችባቸው ሀያ አራት ዓመታት ወዲህ የፌዴራል መስሪያ ቤቶች አስተዳደራዊ ተግባራቸውን በሚያከናውኑበት ወቅት የሚመሩበትን ወጥ የሥነ ሥርዓት ህግ በማጽደቅ ረገድ ይህ የመጀመሪያው ይሆናል ተብሎ ይጠበቃል። ሀብታሙን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ሴቶች በጋቢና ነው። ጾታዊ እኩልነት ላይ ያስተሳሰብ ለውጥ ለማምጣትና ጾታዊ ጥቃትን ለመቀነስ ባለም አቀፍ ደረጃ የሚደረገው የአስራ ስድስት ቀን ንቅናቄ አሁንም እንደቀጠለ ነው። ዘንድሮም ማስገድዶ መድፈር ዙሪያ ላይ ያሉ የተሳሳቱ አመለካከቶችን ለመቀየር ታቅዶ እየተሰራ ነው። ሴታዊት የተሰኘው ለሴቶች መብት የሚሰራ ድርጅትም በማህበራዊ ድረገጾች ላይ ፎቶግራፎችን፣ ምስሎችን፣ የተለያዩ የውይይት ርዕሶችን በመፍጠር እየሰራ ይገኛል። ኤደን ገረመው በሴታዊት ውስጥ ዲጂታል ኮሚኒኬሽን ባለሙያ የሆነችውን አምላክነሽ ያሲንን አነጋግራለች። ቀጣዩን ዘገባም አሰናርታለች። አፏን ዝም ብላ ነው ደሙን ታፈለዋለች። የሆነች ጋግርታም ነገር ናት። ድምፅ እንድታወጣ ፊቷን በቦክስ በለው በለው ይላል። ቤተሰቦቿንም ጓደኞቿንም ትዳራቸው ውስጥ ብታስገባ ሰው የላት ምን የላት የሆነች የተጣለች ነገር ናት። እንዴት አይጫወትባትም። ሴትነቷን አጠብቃ ሁልጊዜ እንደተርመጠመጠች ወጣወጣ እንኳን አትልም። ቤቱን ዞር ብላ እንኳን አታዩ እንደ ጥሩ ሚስት ቤቷን ካለዘች እንዴት አይቀጣትም። ያንቺ ጥፋት አይደለም። በሴታዊት የተሰራው ለጥቃት ሰበብ የለውም የሚለው የማህበረተሰብ ተኮር አገልግሎት ማስታወቂያ ነበር ቀድሞ የተሰማው። ሴታዊት በዚህ የአስራ ስድስት ቀን የጾታዊ ጥቃት ንቅናቄ በተለያዩ ማህበራዊ ድረገጾች ላይ ውይይትን የሚያጭሩ ሀሳቦችን በማንሳት ንቃትን ለመፍጠር እየሰራ ይገኛል። የአምላክ ነሻ ያሲን በሴታዊት ድርጅት ውስጥ ዲጂታል ኮሚኒኬሽን ናት። በዚህ አመት በአስራ ስድስት ቀን ንቅናቄ ጾታን መሰረት ያደረገ ጥቃት ለመቃወም የተዘጋጀ ነው። የዚህ አመት ሲሞ ሁላችንም ስለመደፈን መቆም አለብን የሚል ያዘ ነው። በማህበራዊ ሚዲያ ላይ የምናደረጋቸውን ምን ቅናቄዎች አሉ። በቀን ከፋፍለን እስካሁን እያደረግናቸው አሉ። ከዚህ በኋላም ደግሞ ቀኑ ስላላለቀ የምንቀጥላቸው አሉ። መጀመሪያ በመደፈር ጀመር ምን ማለት ነው? መደፈር ማለት ምን ማለት ነው በሚለው በፈቃድ ላይ የተመሰረተ ግንኙነት ምን ማለት ነው ያለን ሰው፣ በአብዛኛው ጊዜ ስለመደፈር ሲያስብ ምንድነው የለበሰችው ልብስ ነው፣ የምሽት ወስ ቦታ ነው፣ የምታደረገው ነገር ነው ምናምን ያለ የሚሰጣቸው አፈ ታሪኮች አሉ። እነሱ ቤት እውነት እንዳልሆኑ እውነታቸውን ደግሞ ከሰ እያደረግን ቀጥለናል። ለቤት ስጣ ሰዓት አወራን። ከዚህ በኋላ ደግሞ ባሉት ቀን ሲሆን ለህገወጡ ዝውውር እናወራለን። ስለ ሴቶች ላይ በማተኮር ስለ አሲድ መጥፋት፣ ስለ ጽፋዊ ትንኮሳ እናወራለን። የመጨረሻዎቹን ሁለት ቀናት ላይ ግን አንደኛው ቀን ላይ በአንድ ሴት ወይም አንድ ሰው ከተደፈረ ምን አይነት ሰርቪሶች ማግኘት ይችላል እዚህ ኢትዮጵያ ለሚሰራ ናቸው ትንሽ ሰሾች አሉ። እሱን ቤት አርገን የምንናገራቸዋለን። ስለዋን ፐርሰንት የስነልቦነ ድጋፍ የሚሰጡ ቦታዎች ሊሆን ይችላሉ። የተለያዩ ሰነቶችን እንጠቅሳለን። እንደ ኤሮፓን አቆጣጠር በሁለት ሺ አስራ ስድስት የወጣው የኢትዮጵያ የስነ ህዝብና የጤና ጥናት ዲኤችኤስ እንደሚያሳየው ሴቶችን ከጥቃት ለመከላከል በዋናነት በኢኮኖሚ ማብቃት አስፈላጊ መሆኑን ያትታል። ጥናቱ እንደሚያሳየው ከሆነ ከአስራ አምስት እስከ አርባ ዘጠኝ የእድሜ ክልል ውስጥ ያሉ ስልሳ ሶስት በመቶ የሚሆኑ ሴቶች ባላቸው ምግብ ካሳረሩ ወይም ደግሞ ከተከራከሩት ሳያሳውቁት ከቤት ለተለያዩ ጉዳዮች ከወጡ ግንኙነት ሳያምራቸው ቀርቶ እምቢ ቢሉት አሊያም ደግሞ ልጆቻቸውን በተለያዩ ምክንያቶች ቸል ብለው ቢያገኛቸው ሊደበድባቸውን መብት እንዳለው ያምናሉ ይላል። ጥናቱ እንደሚያሳየው ከሆነ ፆታዊ ጥቃት ወንዶች በሴቶች ላይ የሚያደርሱት ነገር ሳይሆን እንደ ማህበረሰብ የተቀበልናቸውን አስተሳሰቦች ለመቀየር ሁለቱም ፆታዎች ላይ ንቃትን በመፍጠር መሰራት እንዳለበት ያመለክታል። ሴታዊትም በሴቶች ጥቃት ዙሪያ የሚደረጉ የሀስትና የተለምደው ትርክቶችን ለመቀየር እየተንቀሳቀሰ ነው ትላለች አምላክ ነሽ። በማህበራዊ ሚዲያ ብቻ ገብተን ነው እያወራን ያለ ነው። ለውጥ ለማምጣት የአንድ ሰው አስተሳሰብ ለውጥ አለበት። አስተሳሰቡ ደግሞ ከማወቅ ጀምሮ ብለን ስለምናስብ ነው አሁን እያስተማርን ያለ ነው። የተለያዩ በአፈ ታሪክና እውነታዎች እያሉ ሴቶች የሚደፈሩት ወይም ደግሞ ወንዶቹ የሚደፈሩ ስለምናስበው በሩቅ አካል ነው የማይታወቅ ሰው ድንገት መጡ እንደዛ እንዳልሆነ ለማሳየት ሞክረናል። አንደኛው እንደተለያዩ እንደተለያዩ ማህበራዊ ሚዲያችን መሳተፍ ሰዎች ይለያያሉ ብዬ አስባለሁ። No. ትዊተር ላይ አለ፣ ኢንስታግራም ላይ ማለን፣ ከዛ ቴሌግራም ላይ አለ። ሰውን ኮሜንት ማየት ይችላል። ሰው መሄጃ እልክልናል ምናምን ሰው አገሬጅ ምሰድካል። ወጣቶች የምንላቸው ሰዎች ናቸው የሚያዩት። ወንዶች ናቸው ሴቶች፣ ሁለቱም ናቸው ኢንጌጅ የሚያደርጉት ግን ደግሞ ይሄ ነገር እንደዚ እንዴ ብለው ገርማቸው የምናያቸው ወንዶች ናቸው ብዬ አስባለሁ። ግን ኢንጌጅመንቱ አይ ቲንክ ከሁለቱም በኩል ነው። ጀመሪያ ላይ የሚተናገርኩት ሁላችንም ስለመደፈር መቆማለሁ። ቆመን የምናይ ህብረት ስታ መሆን የለብንም የሚል ተቋሚ ያለ ነው። ምንም እንኳን የዚህ አስራ ስድስት ቀን ንቅናቄ የዘንድሮ ትኩረት አስገድደው መድፈር ላይ ቢሆንም በሴታዊት ግን አጠቃላይ የጥቃት አይነቶችን በማካተት መደፈርን የአሴት ጥቃት ና የሕገ ወጥ ሰዎች ዝውውርን አካተው እንቅስቃሴ እያደረጉ ይገኛሉ። የአምላክ ልሽ እንደነገረችኝ በዚህ ንቅናቄ ፍጻሜ ላይም አለኝታ የተሰኘው በፆታዊ ጥቃት ላይ የነጻ የምክር አገልግሎት የሚሰጠው የስልክ መስመር ቁጥር ይፋ ይደረጋል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። እንግዲህ ሀብታሙ እንዲህ ያሉ እንቅስቃሴዎች ሁልጊዜ አይደረጉም፣ አልፎ አልፎ ነው። በአመት አንድ ጊዜ ነው የሚደረጉት። እንደ ጥቃት የደረሰባቸውን ሴቶችን ምክንያት በመስጠት ኃላፊነት የነሱ ስላሉ እሱን ለመከላከል ይረዳል በሚል ነው የሚያደርጉት እና ከአሳሳቢነቱ አንጻር ግን በአመትን እየጠበቀ ወይንም የተወሰኑ ጊዜያትን ብቻ እየጠበቀ ከሚሆን ቶሎ ቶሎ ሰው እንዲረዳው እና ያለውን የችግር ግዝፈት እንዲረዳው መሰል ዘመቻዎች ቢስፋፉ የሚናገሩ ሰዎች አሉ። በነገራችን ላይ ሴታዊት ብቻ አይደለም፣ የምናውቃቸው ሌሎች ዘመቻዎችም አሉ። ጽዮን እንደምታስታውሹ ከዚህ ከጾታዊ ጥቃትን የሚቃወሙ ዘመቻዎች አንደኛው የቢጫ እንቅስቃሴ የሚባለው አለ። ለነሱም እንዲሁ በመርሃ ግብራችን ላይ አየር ሰጠናል። ሚቱ ኢትዮጵያ የሚባለውም እንቅስቃሴ ውስጥም እነሱን ለማካተት ሞክረናል። በየጊዜው እንደዚህ ማድረጋችን ይቀጥላል። በዓመት የተወሰነ ጊዜ መካሄዱ ብቻ ላይ ግን አድማጮችም አንዳንድ ቅሬታ አላቸው ቢስተካከልም የሚሉ አሉ። አዎ እንደሱ አይነት አስተያየት የሚሰጡ አሉ። በሌላኛው ወገን ደግሞ እንዲያውም ይሄን እንቅስቃሴ ኢንተርኔት ላይ ድረገጾች ላይ መደረጉ ምንም ዋጋ የለውም ካለም እንደዚህ ነገር ያለው መሬት ላይ ነው እና ይህን ድረገጽ ላይ የሚከታተሉ ሰዎች ይህንን ድርጊት የሚፈጽሙ ሰዎች የማያዩበት አጋጣሚ አለ ብለው የሚያጣጥሉም አሉ። ነገር ግን የቢጫ እንቅስቃሴ ለምሳሌ አበክረው የሚናገሩት ከዚህ ቀደም በሶስት ቋንቋዎች በትግርኛ፣ በኦሮምኛና በአማርኛ አድርገው ይህንን ተመሳሳይ ተግባር ይፈጽሙ ነበርና ማስታወስና እያንዳንዱ ዜጋ እንዲጠነቀቅ ማድረግ በሚናገረው፣ በሚያደርገው፣ በሚሰጠው አስተያየት እንዲጠነቀቅ ማድረግ ተገቢ ነው ይላሉ። እንዲህ ያለ እንቅስቃሴዎች ሲኖር ጋቢና አንደኛው ከተቋቋመበት ዓላማ ለወጣቶች ግንዛቤን መፍጠር ማስተማ ማሳወቅ ነው እና እኛ እድሎችን በመስጠት ሀሳቦችን እንዲሸራሸሩ እናደርጋለን። መጀመራቸው መልካም ነው። የእስካሁን መንገዳቸውም ድንቅ ነው። ለወደፊቱም እንግዲህ በመርሃ ግብራችን ላይ መሰል እንቅስቃሴዎችን እድል መስጠታችንን እንቀጥላለን። የዛሬው መሰናዷችን እያለቀ ነው፣ እየተገባድድ ነው። በቁም ነገር ዘጋችሁት እንዳንባል ግን አንድ የሙዚቃ ግብዣ ሰዓት ይኖረን ይሆን? ምናልባት የሙዚቃ ግብዣ ሰዓት ይኖረናል። ሙዚቃውን እንዳናቋርጥባቸው እኛ ተሰናብተናቸው ብንሄድስ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። የጠቀስናቸውንም ሀሳብ ይጨምራል። ኢሜይል አድራሻ ማለት ነው ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካሚት የተሰኘ በዛም ርዝም ያሉ መልእክቶቻቸውን ቢያደርሱን ይደርሱ እንቀበላለን። መልስም ለመስጠት እንሞክራለን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉን። አድማጮች፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ አጠናቀል እንሰናበታችሁ ነው። የዛሬ ፕሮግራም መሪዎች ማንና ማን ነበርን? እኔ ሀብታሙ ስዩም ነኝ። ጽዮን ግርማ ፕሮግራሙን በማቀናበር ማክቤል ያቤሮ ነበር። የስርጭት መሀንዲሱ ምሽም አብሮ ነበር፣ ስርጭቱን ወደ እናንተ ሲያደርስ ቆይቷል። አንዳንድ ነገሮች ጥላሁን ገሰሰ እየተጋበዘ እየተሰማ እኛ ስነባበታለን። መልካም ምሽት ይሆኑላችሁ አድማጮች፣ ነገ እንገናኝ ቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ፣ አንዳንድ ቀን አለ ከቀኖች ቀፋፊ፣ በማይረባ ምክንያት አንዳንድ ሰው አለ መርዙን የሚነዛ